<سؤال> لا <سؤال> <سؤال> سلام سبورت كلب. የተመሰረተበትን አስረኛ ዓመት የምስረታ በዓሉን የክለቡ አባላት ደጋፊዎችና እንግዶች በተገኙበት በድምቀት ተከበረ። ከአስር ዓመት በፊት ስምንት ጓደኛ ማቾች ከስራ መልስ ተገናኝተው ሻይ ቡና በሚሉበት ጨዋታ መሃል አንድ ሀሳብ የሁሉንም ድጋፍ አገኘ። ይበልጥ የሚያቀራርበንን ለጤናችን የሚያግዘንን እግር ኳስ ክለብ ለምን አንመሰርትም? በሚል ስሙን ሰላም ያሉትን ሰላም ስፖርት ቡድንን መሰረቱ። በየሳምንቱ ቅዳሜ ጠዋት ተገናኝተው በልጅነታቸው ይጫወቱት ወደነበረው እግር ኳስ ተመለሱ። ሚዲያ ውስጥ ያለው ፉክክር በኳስ አያያዝና አገፋፍ ያለው ቀልድና ሳቅ በጤናቸው ላይ እያመጡት ያለው ለውጥ ይበልጥ ቅዳሜን በናፍቆት እንዲጠብቁት፣ ሌሎችም የመስራቾቹን ፈለግ ተከትለው ከቡድኑ ጋር ተቀላቀሉ። የሰላም ስፖርት ክለብ መስራቾች ከሆኑት መካከል አንዱ ባህሮ አሌ አስር ዓመትን በጽናት በአብሮነት ተጉዘን እዚህ ደርሰናል ሲል በክብረ በዓሉ የተሰማውን ገልጾልናል። ሉዬ በጣም ነው የማመሰግናለሁ። በዚህ አጋጣ የማመሰግናችሁ ኤስ ቤ ኤስ እዚህ ሀገር ላይ ላለው የኮሚኒቲ ስፖርት፣ ማህበራዊ ኑሮ ብዙውን እኛ እንደኛነታችን ልናሳካ የምንፈልጋቸውን መንገድ ለማግኘት ትልቁ ትልቁ የሚዲያ ተቋም ስለሆነ ከአሁን በፊትም በተለያየ ጉዳዮች ላይ በማህበራዊ ኑሮ፣ በሙዚቃ፣ በበዓላት ምክንያት ላይ እንግዳችሁ አድርጋችሁኝ ነበር። ከልብ አመሰግናለሁ። አሁንም ስለጋበዝከኝ እንግዲህ ይሄ የስፖርት ማህበር የዛሬ 10 ዓመት ፌብርዋሪ አንድ ቀን በተጀመረ መልኩ በዘጠኝና በአስር ሰው የተጀመረ ስፖርት የየራሱ መንገጫገጫዎች አሉት። በሂደት ግን እነዛ መንገጫገጫዎች ለክፋት የሚያደርሱ ሳይሆን ሰዎች ቦታ ርቀት ኖሯቸው በስራ ባለመመቸት ሲሄዱም ሳይጎድል ግን በየቀኑ የሚመጡት ሰዎች ጠንካራ ሆነው ፍቅር ሰጥተው በህብረት ለዚህ ሂደት የእውነት የነምልህ ኤልያስ፣ የዛሬ አስር ዓመት በመጀመሪያው ቀን የተገኙት ዘጠኞቹ ምናልባት አራት ሶስት ሰዎች ነን ያለ ነው ለእኔ ግን እነዛ ስድስቱ ሰዎች የዛን ቀን የመሰረቱን ድንጋይ ያኖሩ ናቸው። ሁልጊዜም ይህ የሰላም ስፖርት በሚቀጥልበት የእድሜ ዘመን ውስጡ በሰላም ሰላም ስፖርት አባላት ልብ ውስጥ በፍቅር ተቀርጸው በትውስታ የሚኖሩ የማዕዘን ድንጋዮች ማለት ናቸው። ከዛ በኋላ እንግዲህ እንዳልኩ በሂደት ከወጣቶቹ ቅድም እዛ ላይ እንደገለጽኩት እነ ኑረዲን አሉ። ከአዋቂዎቹም እነ መዝሙር አሁን እነ ግርማ፣ እነ አፈወርቄ ግርማ፣ ራሱ ሽመልስ ቲሳይ፣ ከበደ ናሽናል ቲም ተጫዋች የነበረ በማሰልጠን እነ ጊዮን፣ ወጣቶቹ እነ ዳዊት፣ ሁሉም የክለቡ አባላት የክለቡ የማዕዘን ድንጋይ ናቸው። አንዱ የማዕዘን ድንጋይ አንዱኛው ዝም ብሎ የለም ገባ ረብራብም የሆን ይሆን አይደለም። ሁሉም በዛ ጥንካሬ ይዘውት እግዚአብሔር ይመስገን 1100 ወይ ደርሰናል። እንግዲህ አስሯን እንደ ላፍናት ኤሉ 15ቱ ዳገት ሳይሆን የለም። እግዚአብሔር ቁልቁለት አድርጎት በእድሜ ጸጋ ደግሞ ጤናውን ሰጥቶን 25ኛ ዓመት የብር ኢዮቤልዩ ላይ ወጣቶቹ ተረክበው ትላልቅ ፕሮጀክቶች፣ ስለዚህ ለኢትዮጵያና ለኤርትራውያን ኮሚኒቲ ነገ ልጆቻችን እዚህ የፈጠርናቸው የሚያድጉበትን ነገር በስፖርቱ መስክ በማህበራዊ ኑሮም ላይ የሚሰሩ እንዲያደርጋቸው እመኛለሁ። የሰላም ስፖርት አባላት ከጤና ባሻገር የበልጥ ጓደኝነት ቤተሰብነት፣ በደስታ በችግር አንዳቸው ሌላቸው ፈጥነው እንዲደርሱ ሆነው በወንድማማችነት ስሜት መተሳሰራቸውን አቶ ክርማ መሀመድ የሰላም ስፖርት ጸሐፊ ነግረውናል። አስር ዓመት ቀላል ጉዞ አይደለም። እኛ እዚህ ደረጃ ይደርሳል ብለን አስበን አይደለም ስንጀምረው። እንደ ቀልድ የተጀመረ ነገር ነው። ዛሬ ግን እንደምትመለከተው በአዳራሽ ውስጥ ቤተሰብ የተጠሩ እንግዶች ተሰብስበው ይህንን ቀን የተለየ ቀን ነው ለኛ። ይህንን ቀን እያሰብነው እያመሸን እንገኛለን። በእውነት እግዚአብሔር የተመሰገነ ይሁን። አስር ዓመት ምንም ችግር ሳይገጥመን በፍቅር በሰላም አብረን ቆይተን በራሳችን በስፖርቱ በቅዳሜ በምንገናኘው የበለጠ ደግሞ በማህበራዊ ህይወታችን በየጊዜው በተለያየ መንገዱ እያከበርን ይኸው ዛሬ ለዚህ በቅተናል። በጣም በጣም ደስ የሚል ምሽት ነው። ቤተሰቦች፣ እንግዶች አንድ ላይ ተገኝተው ይህንን ታሪካዊ ቀን አብረን ለማክበር መብቃታችን በጣም በጣም ደስ ይለኛል። ስፖርት የሁሉም ነገር መሰረት፣ የወንድማማችነት ማሰሪያ፣ አንድነትና ፍቅር በመሆኑ ሰላም ስፖርት በዚህ ሀሳብ ተመስርቶ ለፍሬ በቃ። አስረጅም አመታትን በአብሮነት በመተጋገር በማስታገዝና በመተሳሰብ ይዞ ለዚህ ቀን የደረሰ ክለብ ነው የሚለው አርቲስት ኤልያስ የማነኪዊ ሰላም ስፖርት በበጎ አድራጎት ስራዎችም ተሳታፊ እንደሆነ ይገልጻል። በፍቅር ለአንድነትና ለሰላም የቆመ ነው እንደስሙ እና ለእኔ ቅዳሜም፣ እሁድም፣ ሰኞም ከአርብ ድረስ ያለው ነገር ሁሌ ስለ ሰላም ሳላስብ አልቀርም። የሁላችንም ስብስብ ስለሆነ ሰላም ሃይማኖት ከብሔርተኝነት እንደገና ደግሞ ከሌላ ፖለቲካ የጸዳ ነው። ስፖርታዊ ነው። እንደ ማንኛውም ስፖርት የወዳጅነት እና የፍቅር ቤት ነው። ስለዚህ እንደ አንዱ የቤተሰብ አባል ስለሆነ ከቤተሰብ የራኩ ነው የሚመስለኝ፣ አንድ ሁለት ሳምንት ሶስት ሳምንት እንኳን መሄድ ካልቻልኩኝ ማለት ነው። ሰላም እዚህ ሀገር ውስጥ በብዙ ሁኔታዎች ይሳተፋል በኢትዮጵያ ኮሚኒቲ ውስጥ የተሳተፈው ነገር አለ። እንደገና ደግሞ አንዳንድ በሚያስፈልጉ የእርዳታ ነገሮች ውስጥ ይገባል። ብዙ ማህበራዊ ጉዳዮች ውስጥ የሚሳተፍ በጣም ተወዳጅ ቡድን ስለሆነ ሰላም ማለት ለእኔ የውስጥ ሰላሜ ነው ማለት ነው እና ሰላም በዚህ አስር አመት ጊዜ የጉዞ ህይወት ውስጥ ለእያንዳንዳችን ትልቅ ትምህርት ሆኖን ለእያንዳንዳችን ትምህርት ትልቅ ቤተሰብ የመሰረትንበት ና ለእያንዳንዳችን ላይፋችን የቀረጽንበት ቤተሰብ አይነትን ወንድማማችነትን ፍቅርን ያገኘንበት ቤት ስለሆነ ለእኔ እንደ ትልቅ ነገር ነው ቆጥሮ። አስር አመት ቀላል አይደለም፣ በክለብ ደረጃ መሄድ ማለት ነው እና በአብዛኛው ስብጥር ነው ወጣቶችም፣ ጎልማሶችም ሁላችንም ያለንበት ነው እና ሰላም በጣም እንደ ስሙ ትልቅና ሰፊ ነው። የሰላም ስፖርት ክለብ ፕሬዚዳንት ሽመልስ ገመዳ አስር ዓመት በሰላም ስፖርት ውስጥ ልዩ ነበር። ይበልጥ ቤተሰብ ሆነን እዚህ ደርሰናል። ደስታችንን፣ ቤተሰባችንን ሰብስበን በድምቀት እያከበርን ነው ይላል። በጣም ረጅም ዘመን ያሳልፍ ነው በአጋጣሚ የተወሰኑ ሰዎች በኋላ በምናምን አዳዲሶችን እየመዘገብንን ያለ ነው እና ባለፈው አስር ዓመት ሶስት ዓመቱን በኖርማል አከባበር ነበር ያከበር ነው። ከዛ በኋላ ስትሮንግ አድርገነው ቲሙን በማህበር መዋጮ በምናምን ነገር አደራጅተን ሁሉንም ካደረግን በኋላ ኮሚቴ የሆኑ ሰዎችን ሰብስበን ኦርጋናይዝ አድርገን በየዓመቱ የእያንዳንዳችንን የኳስ ኤቭሪ ሳተርዴይ የምንገናኝበትን ሰዎችን ህልፍ የምናደርግበትን የምንገናኝበትን ነገር አድርገን ዛሬ እዚህ የደረስን በደረጃ ደርሰናል። ባይ ዘዌይ በዚህ አይነት መልኩ ነው ዛሬ ያው እንደምታዩት፣ ህዝቡን ምኑን፣ ፋሚሊዎቻችን ምናምን ጋብዘን፣ ሰፖርት የሚያደርጉን ሰዎች ሁሉ ጠቅለል የምናከብርበት በዓል ይሄን ይመስላል ማለት ነው። ለኤስቢኤስ ሬዲዮ ኤሊያስ ጉዲሳ ቪክቶሪያ።